Agarinya Report. በሱዳን ባለው ጦርነት የተነሳ ከ150 ሺህ በላይ ስደተኞች ወደ ኢትዮጵያ በተለይም ወደ አማራ ክልል መግባታቸው ተገለጸም። በሱዳን ባለው ቀጣይ ግጭት ምክንያት እስከ ሐምሌ 2017 ዓ ም አጋማሽ ድረስ ከ155 ሺህ በላይ ስደተኞች በመተማ ድንበር በኩል ወደ አማራ ክልል ገብተዋል ተብሏል። ከነዚህ ስደተኞች መካከል 38 የሚሆኑት ህፃናት ሲሆኑ ከኢትዮጵያውያን ተመላሾች በተጨማሪ ሱዳናውያንና ኤርትራውያንም ይገኙበታል ተብሏል። የሰብአዊ እርዳታ ሰጮች ሰዎች በመተማ አቅራቢያ ባሉ ቦታዎች ላይ የደህንነት ችግርና የወንጀል ድርጊቶች እየጨመሩ በመምጣታቸው ስራቸውን በአግባቡ ማከናወን አለመቻላቸውም ተገልጿል። ይህ ሁኔታ የእርዳታ አቅርቦት መስተጓጎል ከመፍጠሩ በላይ የሰራተኞች ደህንነትንም ስጋት መፍጠሩን የሀገር ውስጥ መገናኛ ብዙሃን ዘግበዋል። በሌላ በኩል በኢትዮጵያ የተለያዩ ክልሎች በተቀሰቀሱ ግጭቶችና የተፈጥሮ አደጋዎች በሺዎች የሚቆጠሩ ሰዎችን ከመኖሪያቸው እያፈናቀሉ ነው። ዩኒሴፍ እንዳስታወቀው በትግራይ ክልል ብቻ ከ7400 በላይ ተፈናቃዮች እየተስተ እየተስተናገዱ ነው። ከነዚህ መካከል 80 በመቶ የሚሆኑት በአማራና በትግራይ መካከል አከራካሪ በሆኑ አካባቢዎች ውስጥ እንደሚገኙ ዩኒሴፍ ባወጣው መረጃ አመልክቷል። ኢትዮጵያ ከአስር ወራት በኋላ በሶማሊያ አምባሳደሯን ሾመች። በሁለቱ ሀገራት መካከል የዲፕሎማሲያዊ ውጥረት እንዲፈጠር ምክንያት የሆነውን የአምባሳደር ደረጃ ግንኙነት ከቀዘቀዘ ከአስር ወራት በኋላ ኢትዮጵያ በሶማሊያ አዲስ አምባሳደር ሾማለች። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የሙሉ ስልጣን አምባሳደር ሆነው የተሾሙት አምባሳደር ሱሌማን ደደፎ የሹመት ደብዳቤያቸውን ለሶማሊያ ፌዴራል ሪፐብሊክ ፕሬዚዳንት ሐሰን ሼክ መሐመድ አቅርበዋል። የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አብዱ ሰላም አብዲ ሰሞኑን ባስታወቁት መሰረት በመቋድሾው በሚገኘው የሚኒስትሩ መስሪያ ቤት የኢትዮጵያ አዲስ የተሾሙት አምባሳደር ስለማን ዶዶፎ የሹመት ደብዳቤያቸውን ቅጂ መቀበላቸውን አስታውቀዋል። ከውጭ ምንዛሬ ግብይት ጋር በተያያዘ የ138 ተጠርጣሪዎች የባንክ ሂሳብ ታገደም። የፋይናንስ ደህንነት አገልግሎት በህገወጥ ወጥ የውጭ ምንዛሬ የወንጀል ተግባር ላይ ተሰማርተዋል ያላቸውን 138 ተጠርጣሪዎች የባንክ ሂሳብ እንዲታገድ ማድረጉን አስታውቋል። አገልግሎቱ ህጋዊና መደበኛ የባንክ ስርዓትን ወደ ጎን በመተው በህገ ወጥ እና ትይዩ ገበያ የውጭ ምንዛሬ ወንጀል ላይ የተሰማሩ 138 ዋነኛ ተጠርጣሪዎች የገንዘብ እንቅስቃሴ እንዲታገድ መደረጉን አስታውቋል። የውጭ ምንዛሬ አገልግሎት በህጋዊና መደበኛ የባንክ ስርዓት በኩል እንዲከናወን በግልጽ የተቀመጠ መሆኑንም አገልግሎቱ ጠቁሟል። ስለሆነም በህገ ወጥ መንገድ የምንዛሪ አገልግሎት ላይ ተሰማርተዋል የተባሉት ጠንካራ የህግ ተጠያቂነት የሚያስከትልባቸው ይሆናልም ብሏል። ከዚሁ ጋር በተያያዘ በወንጀል ድርጊቱ ላይ ተሰማርቶ መገኘት የንብረት መወረስን ጨምሮ በከፍተኛ ጽኑ ስርዓት የሚያስቀጣ በመሆኑ የንግዱ ማህበረሰብ መደበኛ የባንክ ስርዓትን እንዲጠቀም በመንግስት በኩል ማሳሰቢያ ሲሰጥ መቆየቱን አገ አገልግሎቱ ለመገናኛ ብዙሃን በላከው መግለጫ አስታውቋል። ይሁን እንጂ አንዳንድ የንግድ ድርጅቶችና ግለሰቦች ህገወጥ የውጭ ምንዛሬ ወንጀልን እንደ መደበኛ የንግድ ስራ በመያዝ ሲንቀሳቀሱ የነበሩ በመሆናቸው ክትትል ሲደረግባቸው መቆየቱንም አስታውቋል። በዚህ መሰረትም ክትትል ተደርጎ የተደረሰባቸውና በህገወጥ የውጭ ምንዛሬ ሽያጭ ላይ የተሰማሩ 138 ዋነኛ ተጠርጣሪዎች የገንዘብ እንቅስቃሴ እንዲታገድ መደረጉን የፋይናንስ ደህንነት አገልግሎት አስታውቋል። ኢትዮጵያ የውጭ የመድረጃ ማቀነባበሪያ ወይም ዳታ ማይኒንግ ኩባንያዎችን ለመሳብ ስትከተል የቆየችውን ፖሊሲ ልትቀይር ነው። የኢትዮጵያ ኤሌክትሪክ ኃይል በ2017 በጀት ዓመት ከ28 ቢሊዮን ብር በላይ ገቢ ያስገኙትን የዳታ ማይኒንግ ኩባንያዎች በሂደት እንዲወጡ እንደሚፈልግ ሰሞኑን በሰጠው መግለጫ አስታውቋል። ኩባንያው ለአዲስ የዳታ ማይኒንግ ኩባንያዎች ፈቃድ እንደማይሰጥም አስታውቋል። ኩባንያው የፖሊሲ ለውጥ ያደረገው ዘርፉ ተጨማሪ የሰው ኃይል ለመቅጠር ስለማያስችልና የኃይል አቅርቦቱን የኢኮኖሚ መነቃቃት ሊፈጥር የሚችል ዘርፍ ላይ ለማዋል በመታሰቡ መሆኑ ተገልጿል። የዳታ ማይኒንግ ኩባንያዎች ከፍተኛ የኃይል ፍጆታ ተጠቃሚ መሆናቸው፣ የኤሌክትሪክ ተደራሽነት ውስን የሆነባት ኢትዮጵያ ለምን የዳታ ማይኒንግ የውጭ ኩባንያዎች መናኸሪያ መሆን ፈለገች? የሚል ጥያቄ ሲያስነሳ የቆየ መሆኑ አይዘነጋም። ከተሽከርካሪዎች በሚወጣ በካይ ጋዝ የሚደርስ የአየር ብክለትን ለመከላከል በኢትዮጵያ የሚዘወሩ ተሽከርካሪዎች ብክለት መጠን የሚቆጣጠር አስገዳጅ መመሪያ በሁለት ወራት ውስጥ ተግባራዊ ሊደረግ ነው። በትራንስፖርትና ሎጂስቲክስ ሚኒስቴር በዚህ ዓመት መጋቢት ወር ላይ የተሰናዳው መመሪያ በተሽከርካሪዎች የበካይ ጋዝ ልቀት ምክንያት የሚደርስ የአካባቢ ብክለትን ለመከላከል ተሽከርካሪዎች ይህንን የሚቆጣጠር ቴክኖሎጂ እንዲጠቀሙ የሚያስገድድ ይሆናል። መመሪያው ወደ ስራ ሲገባ ተሽከርካሪዎች ዓመታዊ የቴክኒክ ምርመራ ብቃት ማረጋገጫ ለማግኘት በተሽከርካሪው ላይ በካይ የጋዝ ልቀትን የሚቀንስ ዘመናዊ ቴክኖሎጂ መግጠም ወይም የተሽከርካሪው የበካይ ጋዝ ልቀት መጠን ከተቀመጠው መስፈርት ያለፈ መሆን እንደሌለበት ተገልጿል። ሸገር እንደዘገበው ይህንን ቴክኖሎጂ በአሁኑ ወቅት በኢትዮጵያ በብቸኝነት አስመጥቶ እየሰራ መሆኑን ቲቢኬ ትሬዲንግ የተባለ ኩባንያ መናገሩን ገልጿል። ድርጅቱ በኢትዮጵያ የመጀመሪያው ፈቃድ ያለው የነዳጅ መቆጠቢያና የበካይ ጋዝ ልቀት መቀነሻ መሳሪያን ታይዋን ከሚገኘው ናኖ ቴክኖሎጂ ድርጅት ሞሎቴክ ግሩፕ ወደ ኢትዮጵያ እያስመጣው ነው ብሏል። በሸገር ዘገባ መሰረት ከተሽከርካሪዎች በሚወጣ በካይ ጋዝ ምክንያት የሚደርስ የጤና ጉዳትን ለመከላከል በኢትዮጵያ የደረጃዎች ኢንስቲትዩት የተሽከርካሪዎችን የበካይ ጋዝ መጠን ለመቆጣጠር አስገዳጅ ደረጃ መውጣቱን የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሀዲስ ገልጸዋል ብሏል። መመሪያውም ከሁለት ወራት በኋላ በስራ ላይ እንዲውል ይደረጋል ተብሏል። ሰሞኑን በጣለው ከፍተኛ ዝናብ በቢሾፍቱ አካባቢ የሚገኙ ሰባት የአበባ አትክልትና ፍራፍሬ እርሻዎች ከፍተኛ ጉዳት ደርሶባቸዋል ተባልም። ጉዳት ከደረሰባቸው እርሻዎች የተወሰኑት ወደ ቀደመ ሁኔታቸው ለመመለስ ረዘም ያለ ጊዜና ከፍተኛ ገንዘብ ይጠይቃቸዋልም ተብሏል። ሰሞኑን በቢሾፍቱ አካባቢ በሚገኙ ሰባት የአበባ አትክልትና ፍራፍሬ እርሻዎች ላይ ከባድ ንፋስ እና በረዶ ቀላቅሎ የጣለው ዝናብ ከፍ ያለ እንደሆነም ተገልጿል። ዝናቡ በማምረቻ ሼዶች በአበባ ምርቶችና በላቦራቶሪዎች ላይ የተለያዩ መጠን ያላቸው ጉዳቶችን ማድረሱን ተገልጿል። ሸገር እንደዘገበው ሬንቦ ከለርስ የአበባ እርሻ ብቻ ስምንት ሄክታር ላይ የነበረ ምርት ሙሉ በሙሉ ከጥቅም ውጭ እንደሆነበት ገልጾልኛል ብሏል። ያሲን ለገሰ የአበባ እርሻ ልማትን በተመሳሳይ በዚሁ ከባድ ንፋስና በረዶ ቀላቅሎ በጣለ ዝናብ ከፍ ያለ ጉዳት እንደገጠመው ገልጿል። አበባ እርሻ ስራ አስኪያጁ አቶ ሀይልዬ ንጉሴ እንደተናገሩት ዳግም ወደ ምርት ለመመለስ ከስምንት ወር ሊጠይቃቸው ይችላል። አሁን ላይ የተቀዳደዱ የማምረቻ ሼዶችን ፕላስቲኮች በ ሌሎች የመተካትና የወዳደቁ ብረቶችን በድጋሚ ጠግኖ የመትከል ስራዎችን እያከናወኑ እንደሆነም ሸገር ዘግቧል። ጉዳት የደረሰባቸውን የአበባ እርሻዎች ወደ ቀደመ ይዞታቸው ለመመለስ ከፍ ያለ ወጪ እንደሚጠይቅ የተናገሩት የሬንቦ ከለርስ የአበባ እርሻ ስራ አስኪያጅ አቶ የበልጣ ልርቅ ይሁን በበኩላቸው ጉዳዩ የመንግስትንም እገዛ ይጠይቃል ብለዋል። ከመንግስት ሊደረግ የሚገባውን ድጋፍ በተመለከተ በኢትዮጵያ የአበባ አትክልትና ፍራፍሬ አምራችና ላኪዎች ማህበር በኩል ጥናት ላይ የተመሰረተ ጥያቄ ለማቅረብ እየተ ተሰራ መሆኑንም ዘገባው አክሎ ገልጿል። ሀያ ሁለተኛው አፍሪካን ፋይን ኮፊ ኮንፈረንስ እና ኤግዚቢሽን በሚቀጥለው ዓመት በኢትዮጵያ ሊካሄድ ነው። የአፍሪካን ፋይን ኮፊስ አሶሴሽን ሀያ ሁለተኛው የአፍሪካን ፋይን ኮፊ ኮንፈረንስ እና ኤግዚቢሽን ከጥር 27-29 ቀን 2018 ዓ.ም አዲስ አበባ በሚገኘው በአዲስ ኢንተርናሽናል ኮንቬንሽን ሴንተር እንደሚካሄድ አስታውቋል። በኤግዚቢሽንና ኮንፈረንሱ በአፍሪካ የቡና ኢንዱስትሪ የሚገኙ ከ2ሺ በላይ አምራቾች፣ ላኪዎች፣ ቡና ቆዮዎች፣ ገዢዎች፣ በንግዱ የተሰማሩ ባለሙያዎች፣ የመንግስት ስራ ኃላፊዎች እና ቡና አፍቃሪዎች ከአፍሪካና ከምላው ዓለም የሚያሰባስብ ታላቅ ኮንፈረንስ እንደሚሆን ሰሞኑን በተሰጠ ጋዜጣዊ መግለጫ ተነግሯል። ዝግጅቱ የአረቢካ ቡና መገኛ የሆነችው ኢትዮጵያን በፓን አፍሪካ ንቅናቄ ቁንጮ በማድረግ የአፍሪካ ልዩ የሆኑትን ቡናዎች በዓለም አቀፍ መድረክ ያላቸውን ዋጋ ከፍ ለማድረግ ተደራሽ ለማድረግ እና ዓለም አቀፍ መድረኮች ላይ ተቀባይነት እንዲያገኙ እድል ይሰጣልም ተብሏል። በአዲስ አበባ የድምፅ ብክለት ያስከተሉ 102 የምሽት ጭፈራ ቤቶች ታሸጉም። የከተማው የአካባቢ ጥበቃ ባለስልጣን በተደጋጋሚ የአካባቢ ብክለት በሚያደርሱ 3249 ተቋማት ላይ አስተዳደራዊ እርምጃ መውሰዱን ገልጿል። የባለስልጣኑ ዋና ስራ አስኪያጅ አቶ ዲዳ ድሪባ የከተማውን የአካባቢ ብክለት፣ የድምፅና የፍሳሽ ብክለት፣ ከተሽከርካሪ የሚለቀቀውን ጭስ የመከላከልና የመቆጣጠር ስራ እየሰራን ነው ብለዋል። በዚህ መሰረትም ከድምፅ ብክለት ጋር በተያያዘ በመዲናዋ 102 ጭፈራ ጠንካራ ቤቶች ከአንድና ከሁለት ማስጠንቀቂያ በኋላ በአግባቡ ማስተካከያ ባለማድረጋቸው እንዲታሸጉ ተደርገዋል ብለዋል። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በሕግ ማስከበር ስራው 1.6 ሚሊዮን ብር ከቅጣት ማግኘቱንም ገልጿል። በተደጋጋሚ የአካባቢ ብክለት በሚያደርሱ 3249 ተቋማት አስተዳዳራዊ እርምጃ መወሰዱን የገለጹት አቶ ዲዳ 366 የጽሑፍ ማስጠንቀቂያ እንደተሰጣቸውና 183 ተቋማትን መታሸጋቸውን አስታውቀዋል። የኢትዮጵያ አየር መንገድ የአሞራ መንጋ ለስራዬ እክል እየፈጠረብኝ ነው አለም ይህንንም ለማስወገድ ግብረ ኃይል ማቋቋሙን ገልጿል። ለአውሮፕላን አደጋ መንስኤ የሆነውን የአሞራ መንጋ ለማስወገድ ከአዲስ አበባ ከተማ አስተዳደር ግብረ ኃይል ተቋቁሞ እየተሰራ መሆኑን የኢትዮጵያ አየር መንገድ አስታውቋል። በቄራዎችና ቆሻሻ መጣያ አካባቢዎች የወፍና የአሞራ መንጋ መበራከት ለአውሮፕላን አደጋ ስጋት መሆኑን ተከትሎ የመጣ ተብሏል። የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተቋማቸው ፕላን አደጋ እንዳይኖር በከፍተኛ ደረጃ ጥንቃቄ እያደረገ መሆኑን ገልጸው የአሞራና የወፍ መንጋን ለማስወገድም ከከተማ አስተዳደሩ ጋር በጥምረት እየሰራን ነው ብለዋል። በመጨረሻም የሕግ ታራሚዋን የደፈረ የፖሊስ አባል በስራት ተቀጣም። በሕግ ታራሚዋ ላይ አስገድዶ መድፈር የፈጸመ አንድ የቁጫ ወረዳ ፖሊስ አባል በጽኑ ስርዓት እንዲቀጣ የሰላምበር ከተማ የመጀመሪያ ደረጃ ፍርድ ቤት ወስኗል። የፍርድ ቤቱ ሰነድ እንደሚያስረዳው ሳጅን ድልካሙ ድንቻ የተባለው ተከሳሽ ወንጀሉን የፈጸመው በሰላምበር ከተማ አስተዳደር ጎርማ ቀበሌ ውስጥ በሚገኘው የቁጫ ወረዳ ፖሊስ ጽፈት ቤት ውስጥ ነው። እግል ተበዳይ ወይዘሪት ሰላምነች ስምዖን በሳት ማቃጠል ወንጀል ተጠርጥራ በፖሊስ ማረፊያ ቤት ውስጥ በምትገኝበት ወቅት ነው። የጥበቃ ኃላፊነቱን በመጠቀም ወንጀሉን የፈጸመም ተከሳሹ በኢፌድሪ የወንጀል ህግ አንቀጽ 623 እና 624 የተደነገገውን ህግ በመጣሱ ፍርድ ቤቱ የሰውና የሰነድ ማስረጃዎችን መርምሮ ወንጀለኛው የሶስት ዓመት ከአምስት ወራት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን ከጋሞ ዞን የተገኘው መረጃ ያመለክታል። Hagarinya report.